Terpanang, Jerman. ወደ በርሊን ጉዞአችን ኢንተርሲቲ ኤክስፕሬስ በተሰኘው ከተሞችን አገናኝ ፈጣን ባቡር ነው። የጀርመን አጠቃላይ ምርጫ ሰሞን ድባብን ለመቃኘት የሚደረግ ጉዞ። ምስራቃዊ ጀርመን እምብርት ላይ የምትገኘው መዲናይቱ በርሊን ለመድረስ ግን ፈጣኑ ባቡር ከአምስት ሰዓት በላይ መምዘግዘግ ይጠበቅበታል። ታዲያ ባቡሩ እንዲያ ሲከንፍ አንዳች መንገራገጭ አይታይበትም። ምቾት በሚሰጠው ባቡር ውስጥ የዶቼ ቬሌ የአፍሪቃው ክፍል አምስት ጋዜጠኞች ተቀምጠናል። የሀውሳ ኪስዋይሊ፣ ፈረንሳይኛ፣ እንግሊዝ የእንግሊዝኛ ለአፍሪቃና የአማርኛው ክፍል ጋዜጠኞች ጉዟችን መጤጠል ቀኝ ዘመም ፖለቲከኞች በስፋት ወደሚንቀሳቀሱበት ምስራቃዊ የአገሪቱ ክፍል ነው። አብራችሁን ቆዩ። እሁድ መስከረም 14 ቀን 2010 ዓ.ም በመላ ጀርመን አጠቃላይ ምርጫ ይከናወናል። 5 በመቶና ከዚያ በላይ የምራጮችን ድምፅ በማግኘት በጀርመን ምክር ቤት ቡንደስታግ መቀመጫ ለማግኘትም የፖለቲከኞቹ ክርክርና ቅስቀሳ ቀጥሏል። ቀኝ ዘመም ፖለቲከኞች በክፍለ አገራዊ ምርጫ ከጀርመን 16 ግዛቶች በ13ቱ መቀመጫ ማግኘታቸው ደግሞ የዘንድሮ ምርጫ ይበልጥ አጓጊ አድርጎታል። የጉዟችን የመጀመሪያ መዳረሻ ቢተርፊልድ የተሰኘችው ከተማ ነበረች። ዛክሰን አንሃልት ግዛት ውስጥ በምትገኘው በዚች ቢተርፊልድ በተሰኘች ከተማ ጎዳናዎች ላይ በተለይ ስደተኞችንና እስልምናን የሚጠላው አማራጭ ለጀርመን የተባለው ፓርቲ በጀርመንኛ መጻሩ አኤፍዴ የምርጫ ቅስቀሳ ወረቀቶች በጉል ይታያሉ። በአቅራቢያ በምትገኘው ክዮትን በተሰኘችው ሌላኛው አነስተኛ ከተማ የግራዎቹ ፓርቲ የምርጫ ቅስቀሳ ለማድረግ ጥቂት ደቂቃዎች እንደቀሯቸው የከተማይቱ ማዘጋጃ ቤት የመረጃ አገልግሎት ሰራተኛ ነገሩን ዶቼቬሌ። ለጀርመን ምርጫ ቅኝት ባዘጋጀው ሚኒባስ ስንከንፍ አነስተኛዋ ክዮተን ከተማ ደረስን። ማክደቡርግና ላይፕስሽ ለተሰኙት ከተሞች አማካይ የሆነችው ክዮተን ከተማ እስክንደርስ ድረስም በየመንገዱ የሚታዩት የምርጫ ቅስቀሳዎች በብዛት የአኤፍዴ ናቸው። ዮን ጌቪነር በክዮተን ከተማ የማዘጋጃ ቤት ግራዎቹን ወክለው ይሰራሉ። ክዮተን ከተማ ለቢተርፊልድ ቅርብ ብትሆንም መጤጠሉ ፓርቲ አኤፍዴ አያሰጋቸውም። ያለነው ኮተን ውስጥ ነው። እዚህ በብዛት ኤስፔዴ ሴዴውና ግራዎቹ ናቸው የሚመረጡት። በተለይ የግራዎቹ ዋነኛ የምርጫ ስፍራ ናት ኮተን። ቀኝ ዘመሙ አኤፍዴ እዚህ ብዙም ተቀባይነት የለውም። ጠንከር ያለው ቤተርፌልድ ውስጥ ነው የምንገኘው። ቤተርፌልድ አንሃልት አውራጃ ውስጥ ቢሆንም ጎላ የምንለው ግንኛ ነን። የማዘጋጃ ቤቱ ሰራተኛ የን ገቪነር የምርጫ ቅስቀሳ ወረቀቶች በየጎዳናው ጎልተው መታየታቸው የፓርቲ ጥንካሬን አያሳይም ሲሉ ማክሏል። ጀርመን ውስጥ ከፍተኛ ስርጭት ባለው ቢልድ በተሰኘው ጋዜጣ ላይ እሁድ መስከረም 7 ቀን 2010 ዓ.ም እንደወጣው ዘገባ ከሆነ መጤጠሉ አማራጭ ለጀርመን ፓርቲ አኤፍዴ በቅድመ ምርጫ የድምፅ መለኪያ በሶስተኛ ደረጃ ላይ ይገኛል። ጀርመን ቀኝ ጽንፈኞችን ከምክር ቤት ለማራቅ ሲጠናቀቅ የ500 የምራጮች ድምጽ ሕግ አላት። በዚህ መሰረት አንድ ፓርቲ ወደ ጀርመን ምክር ቤት ለመግባት ከመቶና ከዚያ በላይ የምራጮች ድምጽ ሊያገኝ ይገባል። የክዮተን ከተማ ነዋሪው የ19 ዓመቱ ሊዮን ሊኪያንቾክ የሚደግፈው የግራ ፓርቲ በምክር ቤት 10 በመቶ ድምጽ እንደሚያገኝ ተስፋ አድርጓል። አስር በመቶ የምራጭ ድምጽ እናገኛለን ብዬ ተስፋ አደርጋለሁ ያን ማግኘት ወሳይ በመሆኑ ተስፋ አድርጋለሁ። ሊዮን ግራዎቹ ፓርቲን የሚመርጠውም ለማህበረሰባዊ ጥያቄዎች ጥሩ መልስ አላቸው በሚል ነው። 29 ሺህ ግድም ነዋሪዎች ያሉ አትኮተን ከተማ እስክንደርስና ከዚያም ስንወጣ ምራይተ መንግስት አንጌላ ሜርክል የሚመሩት የክርስቲያን ዲሞክራቲክ ህብረት ፓርቲ ሴዴኡ የቅስቀሳ ወረቀቶች አነስተኛ መሆናቸውን ታዝበናል። ወደ ላይፕሲጅ ከተማ ባደረግነው ጉዞ ግን ምራይተ መንግስቱ የሚወክሉት ፓርቲ ቅስቀሳ ጎላ ብሎ ታይቷል። ኢትዮጵያዊው ጀቤሳ ተሾመ በሀረማያ ዩኒቨርሲቲ መምህርና በቢዝነስ አስተዳደር የሶስተኛ ዓመት የዶክትሬት ተማሪ ነው። የእውቀት ሽግግርን ማበልጸግ በሚል ለአንድ ወር ስልጠና ላይፕሲሽ ከተማ መጥቶ ላይፕሲሽ ዩኒቨርሲቲ ግቢ ውስጥ ነው ያገኘሁት። ጀርመን ከመጣ ስምንተኛ ቀኑ ቢሆንም የጀርመን ምርጫ ትዝብቱን ሲገልጥ መራኃተ መንግስት አንጌላ ሜርክል ስደተኞችን በተመለከተ የወሰዱት አመራርን በማድነቅ ነው። ጀቤሳ በጀርመን አጭር ቆይታው ያስደመመውን ሌላ ጉዳይ እንዲህ ይገልጣል። ሌላ በጣም የማድረከኝ ተሳትፎ ነው። የተሳትፎ ባህሉ እርስ በርሳቸው ፓርቲዎቹ በጣም የተጫጫሁ ሰብሳቢው መድረኩን የሚመራው መቆጣጠር እስከሚያቅተው ድረስ በጣም ተሳትፏቸው ይታይ ነበር። ተጫጭፎ ተሳስሞ አብረው ነው የሚሄዱት። እና ይሄ ባህል በእኛም በአፍሪካም በአጠቃላይ ሊለመድና መማሪያ ይሆናል ብዬ አስባለሁ በግል እንደዜጋ መቀራረብ ጀርመንን ከፖላንድ ጋር በድልድይ በምታዋስ ነው የፍራንክፉርት ኦደር ከተማ ላይ ታዝበናል። የድንበር ከተማ ውስጥ በሚገኝ አንድ አዳራሽ አምስት ፓርቲዎች ተሰብስቧል። አዳራሽ ውስጥ የመገናኘታቸው ዋነኛ ምክንያቱ ታዲያ እርስ በርስ ተቀራርበው ለመወያየት እናም በሚገባ ለመተዋወቅ ነው። በምክር ቤት አብላጫ መቀመጫ ያለው ክርስቲያን ዲሞክራቲክ ህብረት ሴዴኡ ፓርቲ፣ የጥምር መንግስት አባል የሆነው የሶሻል ዲሞክራቲክ ፓርቲ ኤስፔዴ፣ የግራዎቹ ፓርቲ፣ አረንጓዴዎቹ ፓርቲ እንዲሁም የነጻ ዲሞክራቶች ፓርቲ በጀርመንኛ ምጻሩ ኤፍዴፔ እጩ ተወዳዳሪዎችና አባላት እየተሳሳቁ ከፖለቲካውን ባሻገር ስለ ግል ህይወታቸው እየተጨዋወቱ በደንብ ለመቀራረብ መሞክራቸው ለአፍሪቃዋ ክፍል ጋዜጠኞች ያልተለመደ ክስተት ነበር። ግን ደግሞ እጅግ አስደማሚ። በአዳራሽ ውስጥ ፖለቲከኞቹ ለመግባባት ሲጥሩ ማክደቡርግ የተሰኘችው ሌላኛዋ ከተማ ውስጥ ደግሞ መጤጠሉ አማራጭ ለጀርመን ፓርቲ አኤፍዴ ሌላ ጽንፍ ይዞ የምርጫ ቅስቀሳ ሲያከናውን ነበር። ከአባቶቻችን የወረስነው አባት ሀገር ሲወረር በዝምታ እናልፈውም። ሽብር በዛ ድንበር ተበርግዶ እንዲቆያ እንሻም ያሉት ከአኤፍዴ መስራቾች አንዱ የሆኑት አሌክሳንደር ጋውላንድ ናቸው። አንድ ሚሊዮን ግድም ስደተኞች ወረሩን በማለት የጋለ ቅስቀሳ ሲያካሂዱ ድጋፍና ተቃውሞ የገጠማቸው አሌክሳንደር ጋውላንድ ለተቃዋሚዎቻቸው ደንታ እንደሌላቸው በመግለጥ ንግግራቸውን ቀጠሉ። ውድ ወዳጆች፣ በማያሻማ መልኩ ተናግሬ ያለሁ እስልምና የጀርመን አካል አይደለም። እዚያ ያሉት እንደፈለጉ መጮህ ይችላሉ። ዴሞክራሲያዊ ያልሆነ ስርዓት ይኑረን የምንል ከሆነ ግን ያን ጊዜ የመጀመሪያዎቹ ገፈት ቀማሾች እኛው ነው የምንሆነው። አሌክሳንደር ጋውላንድ ሲናገሩ የተቃውሞ ድምፅና ጩኸት ያሰሙትን በመዝለፍ ሀገራችሁን እንዳይነጥቁ ከፈለጋችሁ በምርጫ ወቅት ለብቻችሁ በሆናችሁበት ወቅት ድምፃችሁን ለአኤፍዴ ስጡ ሲሉ ንግግራቸውን ቋሽቷል። ለቅስቀሳ ንግግር መድረኩን የተረከቡት የአማራጭ ለጀርመን የአካባቢው ዋነኛ እጩ ተወዳዳሪ ማርቲን ራሻርድ በበኩላቸው የቃላት አጠቃቅማቸውና የንግግር ዘያቸው በብዙዎች ዘንድ ፍጹም ቀኝ ዘመምናቸው ያስብላቸዋል። ደንገዝገዝ ብሎ ማፊያ የዋጠውን መሰብሰቢያ ስፍራ ድባብም ለቅስቀሳ እንዲህ ተጠቅመውበታል። በጋው እያከተመ መሆኑን ሁላችንም የምንገነዘበው ነው። በጀርመን መቀዝቀዙ አይቀርም። ለበርካታ ሰዎች ግን በሀገራችን ቅዝቃዜው ማንዘፍዘፍ ከጀመረ ዓመታት ተቆጥሯል። ቅዝቃዜው ለጀርመን ሰራተኞች ነው። መንዘፍዘፉ ለጡረተኞች ነው። ለልጆቻችን፣ ለእኛው ለጀርመኖች በሀገራችን ቀዝቅዞናል። በዚህ ሀገራችንን ቆፍኖ በያዘው ቅዝቃዜ ላይ ለሚነሳ ጥያቄ ደግሞ መልሱን እናውቀዋለን። የዚህ ቅዝቃዜ ሰበብ አንጌላ ሜርክልና አስተዳደራቸው ናቸው። ማርቲን ራይቻርድ ከደጋፊዎቻቸው በተቃራኒ በፖሊሶች ከታጠረው ስፍራ ላይ የተቃውሞ ድምፅ የሚያሰሙትን እንደ መሳደብ ሲቃጣቸው ተቃውሞ ይበልጥ ይደራል። ራሳቸውን አርበኛ ሲሉ ይጠራሉ። በንግግራቸው የዝቅተኛው ማህበረሰብን ችግር በመጠቃቀስ ፓርቲው ከፍተኛ ቅስቀሳ እያደረገ ነው። በእርግጥም በተዘዋወርንባቸው አነስተኛ ከተሞችና መንደሮች ከሌላው አንጻር መሰረተ ልማቱ ዝቅተኛ ሲሆን ቀድሞ የነበሩ ፋብሪካዎች ዳዋ ወርሷቸው ጣራዎቻቸው ተበታትከው ይታያሉ። በእነዚያ ስፍራዎች የሚገኙ በርካታ መራጮች ልባቸው የሸፈተ ይመስላል። ማንን ትመርጣላችሁ ሲ ሲባል በቀጥታ ባይናገሩም ከመልሳቸው በመራይተ መንግስትና በተጣማሪ ፓርቲው የታከቱ ይመስላሉ። በርሊን ከተማ ውስጥ ያገኘናቸው ወይዘሮ ቢርጌት ጡረተኛ ናቸው። በምርጫው ቀን ያለማወላወል ትክክለኛ የሚሉትን ፓርቲ እንደሚመርጡ ተናግሯል። ማንን መምረጤ ምስጢር ነው። ግን የሚመርጠውን አውቃለሁ ያሉት ጡረተኛ መምረጥ የዜግነት ግዴታ ነውም ብለዋል። ሁሉም የየራሱን ሀሳብ የማንጸባረቅ መብት አለው። ያ ደግሞ ምንም አይደለም። በእርግጥ አንዳንድ ቀኝ ዘመም ፓርቲዎች ባይመቹ ቀኝ ዘመን ፓርቲ ደጋፊ እንደሆኑ የተናገሩት ፊንላንዳዊው ሀገር ጎብኚ በበኩላቸው ሁሉም ሰው እኩል መታየት አለበት ይላሉ። መፋጠጥን ማስወገድ የሚገባ ይመስለኛል። በአሁኑ ወቅት እንደምመለከተው ከሆነ ወይዘሮ አንጌላ ሜርክል ይህንን መፋጠጥ ያስወግዳሉ ብዬ ገምታለሁ። አይሲ ሰምሀው አት ሞመንት እድሜያቸው ከ18 ዓመት በላይ የሆኑ 61.5 ሚሊዮን ጀርመናውያን ድምፅ መስጠት ይችላሉ። ከዚያ ውስጥ 22 ሚሊዮን ያህሉ እድሜያቸው ከ60 ዓመት በላይ የሆኑ አረጋውያን ናቸው። እሁድ መስከረም 14 ቀን 2010 ዓ ም በሚከናወነው ምርጫ ማን ጎልቶ እንደሚወጣ አይታወቅም። የክርስቲያን ዴሞክራቲክ ኅብረት ፓርቲ ሴዴኡ ከተጣማሪው ሶሻል ዲሞክራቲክ ፓርቲ ኤስፔዴ በቅድመ ምርጫ ድምፅ መለኪያ መብለጡ ይታወቃል። መጤ የጠሉ አማራጭ ለጀርመን አኤፍዴ ፓርቲም በሦስተኝነት እየገሰገሰ ነው። ማን ጎልቶ ይወጣል፣ በቀናት ልዩነት ይወሰናል። አድማጮች፣ የምርጫ ሰሞን ትዝብት በጀርመን ከተሞች በሚል ያቀናብርንላችሁ የአውሮጳና ጀርመን መሰናዷችን በዚሁ ይጠናቀቃል። ማንተጋፍቶት ስለሺ ነኝ። መልካም ጊዜ፣ ጤና ይስጥልኝ።